The Voice of America። በባሌ ዞን ዲንሾ ወረዳ የጭነት መኪና አሽከርካሪ ሳዲቅ ሀጂ ኤብሮን በመግደል ወንጀል የተጠረጠሩ አስራ ሁለት ሰዎች በቁጥጥር ስር መዋላቸውን የዞኑ አስተዳደር አስታወቀ። ከተጠርጣሪዎች ውስጥ ሁለቱ የመደበኛ ፖሊስ አባላት ሲሆኑ አስሩ የዲንሾ ፓርክ ጥበቃ ሰራተኞች መሆናቸው ተገልጧል። ለዝርዝሩ ሙክታር ጀማል፣ ሰኞ ሰኔ አንድ ሁለት ሺ አስራ ሁለት እኩለ ሌሊት ላይ በባሌ ዞን ዲንሾ ወረዳ አካባቢ ተፈጽሞ የነበረውን የአቶ ሳዲቅ ሐጂ ኢብሮ ግድያን ተከትሎ ልዩ የምርመራ ቡድን በማዋቀር እየተንቀሳቀሰ መሆኑን የገለጸው የባሌ ዞን አስተዳደር በተደረገው ምርመራ የወንጀሉ ፍንጭ የታየባቸውን በቁጥጥር ስር ማዋሉን የዞኑ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ አሸናፊ ዮሐንስ ለቪኦኤ ገልጸዋል። በተደረገው ማጣራት ስራ እስካሁን አስራ ሁለት ሰዎችን መለየት ተችሏል። አስራ ሁለት ሰዎች ከዚህ ወንጀል ጋር ተያያዥነት ያላቸው ተጠርጣሪዎች በቁጥጥር ስር ውለዋል። የአስራ ሁለቱ ሰዎች ማንነት ምንድን ነው? አስሩ የስካውት ናቸው፣ የዚህ የፓርክ ጥበቃ አባሎች ናቸው። ሁለቱ ደግሞ መደበኛ ፖሊሶች ናቸው። የሚያገናኛቸው የጋራ ስራ ነበራቸው ወይ? የፖሊስና የፓርክ ጥበቃዎቹ በዛ ሰዓት አብሮ መቆየታቸው ምን ነበር ምክንያቱ? የዛሬ አስራ አምስት ቀን አካባቢ ነው ስራውን የጀመሩት። ከዛ ከፓርኩ ጠባቂዎችና ኃላፊዎች ጋር በመቀናጀት ፓርኩ ላይ እየደረሰ ባለ ጥቃትና እየተፈጸመ ባለው ወንጀል በጋራ ሆነን መስራት እንዳለብን በጋራ ከተወያየን በኋላ በጋራ ተቋቁሞ እየተንቀሳቀሰ የነበረ ግብረ ኃይል ነው። አሁን ምርመራውን ለማካሄድ እያደረጋችሁ ያላችሁበት ሂደት ላይ አሁን የፍርድ ቤት ሂደቱም ብዙም እንቅስቃሴ ያለው ስላልሆነ ይህንን ጉዳይ እንዳይጓተትና ሁኔታውም ተሸፋምኖ እንዳይቀር ልዩ ግብረ ኃይል ኮሚቴ ከዞን ከዞን አቃሴና ከዞን ፖሊስ መምሪያ ተቋቁመው ነው ጉዳዩን በደንብ እያጣሩ ያሉት። የባሌ ዞን አስተዳደርና የአካባቢው ሕብረተሰብ እማኞች እንደሚገልጹት ግድያው በተፈጸመበት ወቅት ሲንቀሳቀሱበት የነበረው ተሽከርካሪ ንብረትነቱ የዲንሾ ፓርክ መሆኑን የገለጹ ሲሆን ሌሎች ተያያዥ ጉዳዮችን በምርመራ እንደተደረሰበት ለሕዝብ እንደሚገለጽ የባሌ ዞን ጸጥታና አስተዳደር ጽሕፈት ቤት ኃላፊው አቶ አሸናፊ ዮሐንስ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ